የዲደብሊው ዜና ጤና አይስጥልኝ። እንደምናመሻችው በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኢትዮጵያ መንግስት የኢትዮ ቴሌኮም አርባ በመቶ ድርሻን ወደ ግል ለማዞር የሚያስችል ቅድመ ዝግጅት ማድረጉን አስታወቀ። ሱዳን በታላቁ የሕዳሴ ግድብ ላይ ከኢትዮጵያ ጋር በቅድመ ሁኔታ ላይ የተመሰረተ ጊዜያዊ ውል ማድረግ እንደምትፈልግ አስታወቀች። በቻይናና በሩሲያ ከባድና አዳዲስ ተግዳሮቶች እየደረሰ ነው ሲሉ የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን ተናገሩ። ባይደን ይህን የተናገሩት ዛሬ ብረስልስ በሚገኘው የሰሜን ጦር ቃል ኪዳን ድርጅት ኔቶ ጉባኤ እንደጀመረ ነው። በጀርመን ካለፉት ሳምንታትና ወራት ወዲህ ለመጀመሪያ ጊዜ በአንድ ቀን በኮሮና የሚያዘው ሰው ቁጥር ከአንድ ሺህ በታች መሆኑ ተነገረ። የአፍና አፍንጫ መሸፈኛ የማጥለቅ ግዴታም ሊቀር ነው ተብሏል። ዜናው በዝርዝር የኢትዮጵያ መንግስት የኢትዮ ቴሌኮም አርባ በመቶ ድርሻን ወደ ግል ለማዞር የሚያስችል ቅድመ ዝግጅት ማድረጉን አስታወቀ። የገንዘብ ሚኒስቴር ባወጣው መግለጫ መንግስት ኢትዮ ቴሌኮምን በከፊል ወደ ግል ለማዞር በያዘው ዕቅድ መሰረት መሳተፍ ለሚፈልጉ የፍላጎት ማሳወቂያ ቅጹ ከነገ ጀምሮ በድረገጽ እንደሚለቀቅ ገልጿል። የፍላጎት ማሳወቂያ ቅጹ ለአንድ ወር ይቆያል ነው የተባለው። በዚህም የሀገር ውስጥም ሆኑ የውጭ ባለሀብቶች ተሳታፊ መሆን እንደሚችሉ የመንግስት የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ምክትል ዳይሬክተር ዝናቦ ይርጋ መናገራቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከሶስት ዓመት በፊት ወደ ስልጣን ሲመጡ ኢትዮ ቴሌኮምና የኢትዮጵያ አየር መንገድን ጨምሮ ግዙፍ የመንግስት ተቋማት በከፊልና ሙሉ በሙሉ ወደ ግል ለማዞር እንደሚሰሩ ተናግረው ነበረ። ኢትዮ ቴሌኮም በኢትዮጵያ ብቸኛው የቴሌኮም አገልግሎት አቅራቢ የመንግስት ኩባንያ ሲሆን በቅርቡ ግን የኬንያው ሳፋሪኮም የሚመራው የአምስት ዓለም አቀፍ የቴሌኮም አገልግሎት አቅራቢ ኩባንያዎች ጥምረት በኢትዮጵያ መሰማራት የሚያስችለውን ስምምነት ከኢትዮጵያ መንግስት ጋር ማድረጋቸው ይታወቃል። ኡስታዝ አህመዲን ጀበል ከምርጫው ራሳቸውን ማግለላቸውን በይፋዊ የፌስቡክ ገጻቸው አስታወቁ። ኡስታዝ አህመዲን እንደገለጹት በግል እጩነት ተመዝግቤ ነበር። በምርጫው በራሴ የግል ምክንያት ልቀጥል አለመቻሌን ላላሳወቅኳችሁ የጅማ ከተማ ነዋሪዎች ሳሳውቃችሁ ከታላቅ አክብሮትና ይቅርታ ጋር ነው ብለዋል እንድወክላችሁ ሽማግሌ ከመላክ አንስቶ በተለያዩ መንገዶች እጩ እንድሆን በመጠየቅና ለእጩነት የሚጠበቀውን ፊርማ በራሳችሁ ተነሳሽነት በመፈረምና በማስፈረም የምርጫ ቅስቀሳ እንድንጀምር ለቅስቀሳውም የሚጠበቅብንን ሁሉ ለመወጣት ከጎንህ ነን በማለት ላ ላሳደራችሁብኝ እምነትና አክብሮት ከልብ አመሰግናለሁ ብለዋል አህመዲን ጀበል። አህመዲን ምርጫው አንድ ሳምንት ብቻ ሲቀረው ራሳቸውን ከውድድሩ ማግለላቸውንም ገልጸዋል። ኡስታስ አህመዲን ጀበል በጅማ ከተማ ለሕዝብ ተወካዮች ምክር ቤት በግል እጩነት ተመዝግበው ነበር። ሱዳን በታላቁ የህዳሴ ግድብ ላይ ከኢትዮጵያ ጋር በቅድመ ሁኔታ ላይ የተመሰረተ ጊዜያዊ ውል ማድረግ እንደምትፈልግ አስታወቀች። ሱዳን ያስቀመጠችው ቅድመ ሁኔታ ኢትዮጵያ በቀጣዮቹ ጥቂት ወራት ሁለተኛውን ዙር የግድቡን ሙሌት ካካሄደችም በኋላ ቢሆን ድርድሩን ለማስቀጠል የሚጠይቅ መሆኑን የሀገሪቱ የውሃ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። በዚህም ሱዳን ቀደም ሲል ከስምምነት በተደረሰባቸው ጉዳዮች ላይ መፈራረምን ጨምሮ ቅድመ ሁኔታ ታሳቢ ባደረገ መልኩ የሚደረግ ጊዜያዊ ስምምነት እንደምትቀበል የውሃ ሚኒስትሩ ያሲር አባስ ዛሬ ካርቱም ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል። በህዳሴ ግድብ ላይ የሚደረገው ድርድር እንዲቀጥልና ድርድሮቹ በተወሰነ ጊዜ ውስጥ እንዲከናወኑ የሱዳን ፍላጎት መሆኑንም ጠቅሰዋል። ሶስቱ ሀገራት አስቀድሞ በአብዛኞቹ ቴክኒካዊ ጉዳዮች ላይ ከመግባባት ደርሰዋል ነገር ግን አንዳንድ አስገዳጅ ስምምነት አልተደረሰም ሲሉ ሚኒስትሩ አክለዋል። የኢትዮጵያ መንግስት ሁለተኛውን ዙር የግድቡን ሙሌት ከፊታችን ባሉት የክረምት ወራት ለማከናወን መዘጋጀቱን አስታውቆ ነበር። ኢትዮጵያ፣ ግብፅና ሱዳን በአፍሪቃ ህብረት አደራዳሪነት ባለፈው የሚያዚያ ወር በኪንሻሳ ካደረጉትና ያለ ስምምነት ከተለያዩበት ድርድር ወዲህ አልተገናኙም። አድማጮች፣ ከዶቸበለ የሚሰራጨውን የዓለም ዜና ነው በመከታተል ላይ ያላችሁት። በቻይና በሩሲያ ከባድ እና አዳዲስ ተግዳሮቶች እየደረሱ ነው ሲሉ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ተናገሩ። ባይደን ይህንን የተናገሩት በብሪታንያ ኮርንዋል ለሶስት ቀን የዘለቀውን የልዕለ ኃያሉን ቡድን ሰባት ጉባኤ አጠናቀው ዛሬ ብረስልስ በሚገኘው የሰሜን ጦር ቃል ኪዳን ድርጅት ኔቶ ጉባኤ እንደጀመረ ነው። ዛሬ ቀትር ላይ 30 የኔቶ አባል ሀገራትና መንግስታት ተጠሪዎች በኔቶ ዋና መቀመጫ ብረስልስ ጉባኤ ላይ ጉባኤ ጀምረዋል። የኔቶ ዋና ጸሐፊ የንስ ሽቶትንበርግ በጉባኤው መጀመሪያ እንደተናገሩት ወደ ቀዝቃዛው ጦርነት እያመራን አይደለንም። ቻይና የእኛ ተቃዋሚ አይደለችም፣ ጠላታችንም አይደለችም። ነገር ግን በደህንነታችን ላይ የተጋረጡ ከቻይና የሚደርሱ ተግዳሮቶችን ኔቶ መጋፈጥ ይኖርበታል ሲሉ ተናግረዋል። የጀርመኗ መራሒተ መንግስት አንጌላ ሜርክል በኔቶ ዋና ጽህፈት ቤት እንደደረሱ ስለ ጉባኤው ይዘትም ተናግረዋል። ዛሬ በስብሰባችን የምናነሳቸው ነጥቦች ሁላችንን ያሳሰቡን ነገሮች ይሆናሉ። በመጀመሪያ ከሩሲያ እየገጠሙን ያሉ ተግዳሮቶችን፣ በሌላም በኩል ከቻይና እየተበራከተ የመጣውንም ተግዳሮት እንመለከታለን። ሌላው ከአፍጋኒስታን ለቆ ስለወጣው ዓለም አቀፉ ጦር ሰራዊት ጉዳይ እስከ ዛሬ ምን ሰራን? ከዚህስ ምን ተማርን በቀጣይ ስ ምን ማድረግ ይኖርብናል ስል ዳግም እንድናየው አድርጋለሁ የዩክሬን ጉዳይም ሌላው ተግዳሮትና የምናየው ጉዳይ ነው ኔቶ ከጆርጂያ ና ከዩክሬን ጋር ያለው ትብብር እንዲሁም ከቤላሩስ የመጣውን ጫናና ማስፈራሪያ ብሎም በሀገሪቱ ውስጥ የሚታየው የሰብአዊ መብት ጥሰት የምንነጋገርባቸው ጉዳዮች ናቸው ሜርክል ስብሰባው አጭር ግን ፍሬያማ እንደሚሆንና የኔቶ አባል ሀገራት በተነጋገሩባቸው ነጥቦች ላይ አዳዲስ ጉዳዮችን በማርቀቅ ከመጪው የጎርጎሮሳውያን ሀያ ሀያ ሁለት ዓመት ምህረት ጀምሮ ተግባራዊ የሚሆን ነጥቦች ላይ ስምምነት እንደሚደረስን ተናግረዋል። አሜሪካ ከቀድሞ ፕሬዚዳንት ዶናልድ ትራምፕ በኋላ ከሰሜን ጦር ቃል ኪዳን ድርጅት ኔቶ ጋር ያላት ግንኙነት በእጅጉ እንደተሻሻለም ተዘግቧል። ዶቸቨለ በየዓመቱ የሚያዘጋጀው ዓለም አቀፍ የብዙሃን መገናኛ መድረክ የኮሮና ተህዋሲ ስርጭትና ጥንቃቄ ገደብ በሸበበው ሁኔታ የዘንድሮ መድረክ ዛሬ በጀርመኗ መራይተ መንግስት አንጌላ ሜርክል በይፋ ተከፈተ። ስርጭትና ፈጠራ የሚል ስያሜን የያዘው የዘንድሮ መድረክ የዓለማችን የወደፊት ቀጣይ ጣፈንታ የሆነውን የዲጂታል ሚዲያ የሚያሳይና ለሁለት ቀናት የሚዘልቅ ነው ተብሏል። መራይተ መንግስት አንጌላ ሜርክል ከ120 ሀገራት በላይ ተሳታፊዎች በ በሚገኙበት በዚህ መድረክ ባስተላለፉት የቪዲዮ መልእክት ለአዳዲስ ለውጦች ክፍት በሆነባቸው ዲሞክራሲ ማህበራት ነፃነት ለእኛ ምን ማለት እንደሆነ እና ነፃነትና መሰረታዊ መብቶችን እንዴት እንደምንጠብቅ ደጋግመን በጥንቃቄ መመዘን አለብን ብለዋል። በጀርመን ካለፉት ስምንት ወራት ወዲህ ለመጀመሪያ ጊዜ በአንድ ቀን በኮሮና የሚያዘው ሰው ቁጥር ከአንድ ሺህ በታች መሆኑ ተነገረ። በሀገሪቱ የተዛማች ተዋሲዎች ጉዳይ ጥናት ተቋም ሮበርት ኮህ ዛሬ ይፋ እንዳደረገው ባለፉት 24 ሰዓት ውስጥ በኮሮና ተዋሲ የተያዘው ሰው ቁጥር 549 ነው። እንደ ተቋሙ ከአንድ ሳምንት በፊት 1ሺ 117 ሰዎች በኮሮና መያዛቸው ተረጋግጦ ነበር። በአንድ ቀን ውስጥ በመቶዎች ይቆጠር የነበረው የኮሮና ህመምተኞች ሞት ሳምንት ባለፈው 24 ሰዓት ውስጥ አስር ሰዎች ኮሮና ባስከትለባቸው ህመም መሞታቸው ተነግሯል። ከአንድ ሳምንት በፊት በጀርመን በ24 ሰዓት ውስጥ የሞተው ሰው ቁጥር 22 መሆኑ ተነግሮ ነበር። በጀርመን የኮሮና ተዋሲ ስርጭት መቀነሱን ተከትሎ የተዋሲውን ስርጭት ለመግታት የሚደረገው የአፍና አፍንጫ መሸፈኛ ጭምብል የማድረግ ግዴታ ቀስ በቀስ እየቀነሰ እንደሚሄድ የጀርመን የጤና ሚኒስትር የንስ ሽፓን አስታውቀዋል። ጤና ሚኒስትሩ እንደተናገሩት በስብሰባ ቦታ እንዲሁም በጉዞ ውስጥ የአፍና አፍንጫ መሸፈኛ ማድረግ ይመክራል። ከሁሉ ሁሉ ደግሞ የኮሮና መከላከያ ክትባትን መውሰዱና በየጊዜው ምርመራ ማድረጉ ለደህንነት ዋስትና ነው ሲሉ ተናግረዋል። በጀርመን 89849 ሰዎች ኮሮና ባስከተለባቸው ህመም ሕይወታቸውን አጥተዋል። በሌላ በኩል በህንድ ባለፉት 24 ሰዓት ከ7000 በላይ ሰዎች በኮረና መያዛቸው ተረጋግጧል። 3921 ሰዎች ደግሞ ኮሮና ባስከተለባቸው ህመም ሞተዋል። በ ዩናይትድ ስቴትስ በዓለማችን የኮሮና ስርጭት ከተከሰተ ወዲህ ከ600 ሺህ በላይ ሰዎች ሕይወታቸውን ማጣታቸው ተዘግቧል። አዲሱ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኒት የአይሁዳዊቷ አገር የእስራኤል ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ። አዲሱ ጠቅላይ ሚኒስትር ከጎርጎሮሳውያኑ 2009 ዓ ም ጀምሮ ለ12 ዓመታት ሀገሪቱን በጠቅላይ ሚኒስትርነት ያገለገሉትን ቤንያሚን ኔታንያሁን 60 ለ59 ድምፅ በማምጣት በአንድ ድምፅ ብልጫ ነው አሸነፈው ስልጣን የያዙት። በዚህም የእስራኤል ፓርላማ ክኔሴት አንድ አብላጫ ድምፅን ያገኘ የስምንት ፓርቲዎች ጥምረትን የያዘ እና በአዲስ ተመ ራጭ ጠቅላይ ሚኒስትር ናፍታሊ የሚመራ ይሆናል። ቀኝ ዘመሙ የያሚና ፓርቲ መሪ አዲሱ የእስራኤል ጠቅላይ ሚኒስትር ለሚቀጥሉት ሁለት ዓመታት ማለትም እስከ 2023 ዓ.ም የሀገሪቱ ጠቅላይ ሚኒስትር ሆነው ያገለግላሉ። በእስራኤል ታሪክ ለረጅም ጊዜ ስልጣን ላይ የቆዩት የኔትንያኛሁ የፓርቲያቸው መሪና በእስራኤል ምክር ቤት አብላጫ መቀመጫ ያለው ተቃዋሚ ፓርቲ ሆነው ነው የሚቀጥሉት። ኔትንያኛሁ ከምርጫ ውጤት በኋላ ተመልሰን እንመጣለን ሲሉም ተናግረዋል። የእስራኤልን ምርጫ በተመለከተ የፍልስጤም ፕሬዚዳንት መሐሙድ አባስ ይህ የእስራኤል ውስጣዊ ጉዳይ ነው፣ የእኛ አቋም የፍልስጤምን መንግስት በ1967 ድንበር የነበረውን ከነ ከተማዋ ኢየሩሳሌም ማድረግ ነው ሲሉ በቃል አቀባያቸው በኩል መናገራቸው ተዘግቧል። ጋዛን የሚቆጣጠረው እስላማዊ ቡድን ሐማስ በበኩሉ ይህ ወረራ እና ቅኝ ግዛት ነው መብታችንን እጃችን ለማድረግ በኃይል እንቃወማለን ማለቱ ተሰምቷል። የጀርመኗ መርሄተ መንግስት አንጌላ ሜርክልና የአሜሪካኑ ፕሬዚደንት ጆ ባይደን ለአዲሱ የእስራኤል ጠቅላይ ሚኒስትር የእንኳን ደሳሉት መልእክት አስተላልፈዋል። ሁለቱ ሀገራት ከእስራኤል ጋር በቅርበት እንደሚሰሩም ገልጸዋል። ይህ ዶቸበለ ነው። ከዶቸቨለ ዜናውን ለማብቃት ርዕሰ ዜናውን በድጋሚ ያሰማለሁ። የኢትዮጵያ መንግስት የኢትዮ ቴሌኮም አርባ በመቶ ድርሻን ወደ ግል ለማዞር የሚያስችል ቅድመ ዝግጅት ማድረጉን አስታወቀ። ሱዳን በታላቁ የህዳሴ ግድብ ላይ ከኢትዮጵያ ጋር በቅድመ ሁኔታ ላይ የተመሰረተ ጊዜያዊ ውል ማድረግ እንደምትፈልግ አስታውቃለች። ዜናው አበቃ። ለዜናው አዜብ ታደሰን አመሰግናለሁ።